The Voice of America, VOA. Yeah, Amara, be here. አብን ፓርቲ ጥቅምት አስራ ስምንት ሁለት ሺ አስራ ሶስት ዓመተ ምህረት በአማራ ብሔራዊ ክልል የተለያዩ ከተሞች ሰላማዊ ሰልፍ ለማካሄድ ጠርቶት የነበረውን ሰልፍ መሰረዙን አስታወቀ። የፓርቲው የሕዝብ ግንኙነት ኃላፊ አቶ ጣሂር መሐመድ ለአሜሪካ ድምፅ እንደተናገሩት የተጠራውን ሰልፍ መምራት ስለማንችል ሰልፉ ተሰርዟል ብሏል። አብን ዛሬ ጠዋት ስለ ሰልፉ ዝርዝር ጉዳዮች በቢሮቸው ውስጥ ሲወያዩና ከሰዓት በኋላ ጋዜጣዊ መግለጫ ለመስጠት እየተዘጋጁ ባሉበት ሰዓት በአዲስ አበባ የጸጥታ ኃይል የፓርቲው ጽህፈት ቤት መከበቡን አቶ ጣሂር ገልጸዋል። ስለ ጉዳዩ ከአዲስ አበባ ፖሊስ ለማጣራት ያደረግነው ሙከራ አልተሳካም። ፀሐይ ዳምጠው ተጨማሪ አላት። የአማራ ብሔራዊ ንቅናቄ አቢን በተለያዩ የሀገሪቱ ክፍሎች በአማራ ሕዝብ ላይ እየደረሰ ያለውን ዘር ተኮር ጥቃትን ለማውገዝ ሰላማዊ ሰልፍ ጥቅምት 18 በአማራ ክልል እና ጥቅምት 22 ደግሞ በአዲስ አበባ ለማካሄድ ነበር ያሉት የአቢን ቃል አቀባይ አቶ ጣሄር ሞሐመድ ሰልፉ መሰረዙን ለአሜሪካ ድምፅ ተናግረዋል። ሁሉም የአማራ ክልል ከተማዎች ዝግጅት የተጀመረ ሆኖ እኛም ዝግጅቱን በደንብ ኮማንድ እየመራል እንቅስቃሴዎች የሚደረጉ አጠቃላይ ዝግጅታችን እያጠናቀቀን ዛሬ ደግሞ በቀጣይ ሰልፉ ላይ ስላሉት አጠቃላይ ሂደቶች በተመለከተ ዛሬ ከሰዓት በኋላ ፕሬዚደንት ለመስጠት ቀጠሮ ይዘን ነበር። በትናንትናው ዕለትም በመንግስት ኮሚኒኬሽን ጉዳዮች በአማራ ክልሉ የተሰጠ መግለጫ ነበረ። ሰልፉን ፍጹም ማድረግ እንደማይቻል እና እርምጃም እንደሚወስድ በመንግስት በኩል ተገልጾ ነበር። እንግዲህ በዛ ሁኔታ ላይ ደግሞ እንዳስሳቸው ከቆየሩት ሁኔታዎች ጋር ተደምሮ አጠቃላይ ሊደረግ የታሰበውን ሰልፍ መንግስት በምን አይነት መልኩ ጉዳት ሊያደርስበት እንዳቀደ አስበን በዛው ቦታ ላይ ባለንበት ሁኔታ ሰልፉን መቆጣጠር እና ኃላፊነቱን ወስዶ ማድረጉን በእኛ በኩል ኃላፊነት የወሰንበት ቢሆንም ቀደም ሲል አሁን ባለው የጸጥታ ሁኔታ እና እኛ ያለንበት ተጨባጭ ሁኔታ ሲቀጥል ደግሞ በመንግስት በኩል ያለው የመ ለማድረስ ፍላጎት ስንል ያለውን ካዥዋሊቲስ ለመቀነስ በእኛ በኩል ሰልፉን መምራት እንደማንችል በማህበረሰብ ችግር ገጻለን ይፋ አድርገናል። አቶ ጣሄር አክለውም ዛሬ ጠዋት የፓርቲው ስራ አስፈጻሚ ኮሚቴ አባላት ስለሰልፉ ሰልፉ ዝርዝር ጉዳዮች ላይ እየመከሩ ያለ በአዲስ አበባ ፖሊስ የፓርቲው ጽህፈት ቤት መከበቡን ተናግረዋል። አብን ዛሬ ከሰአት በኋላ ለመገናኛ ብዙሀን መግለጫ ሊሰጥ ጥሪ አድርጎ እንደነበር የገለጹት አቶ ጣሄር ጋዜጠኞቹ ወደ ቅጥር ግቢው እንዳይገቡ በጸጥታ ኃይሎች መከልከላቸውን ተናግረዋል። በእኛ በኩል ይህንን የመንግስት ዛቻና አጠቃላይ የህዝባችን ደህንነት ከማስጠበቅ አንጻር ምንድን ነው ሊፈጠር የሚችለው? ምን ማድረግ ይገባናል? የሚል ውይይት እያደረግን ነበር። ፕሬስ ኮንፈረንስ እስከምንጽጥበት ሰአት ጊዜ ሙሉ ስራ አስፈጻሚ አባላት ይህን ውይይት እያደረግን የተሻለውን አማራጭ በህዝባችን ላይ ችግር የማይፈጥር ነገር ግን ደግሞ በየቦታው እየሞተ ያለውን ለሆነ አማራ ድምፅ ለመሆን ምን ማድረግ ይገባናል? ነገር ግን የሚገደሉ ሰዎችን ጉዳይ ይቁም ስንል እኛስ አሁን በዚህ ሰልፍ ኃላፊነት የማይሰማው መንግስት መሆኑን ያሳየን ይህ መንግስት እንደዛ ሰው ሰልፈኞች ላይ እርምጃ ቢወሰድ የሚል ስጋ፣ ምን ማድረግ አለብን የሚል አጠቃላይ የሰልፍን ሁኔታ የሁኔታ ትንተና እየሰራን ነበር። ሆኖም ግን ይህንን ስብሰባ ጨርሰን ሳንወጣና በፕሬስ ኮንፈረንሳችን የበለጠ ማረጋጋት ስራና ምን መደረግ ያለበት የሚለውን ማስቀመጣ ከማስቀመጣችን በፊት ቢሮችን በጸጥታ ኃይሎች ተከቦ ጋዜጠኞችም ወደ ውስጥ እንዳይገቡ እኛም ወደ ውጭ እንዳንወጣ ሚቲንጉን ጨርሰንም ለፕሬስ ኮንፈረንሱም እንዳንዘጋጅ የሚያደርግ ነገር ተከሰተ። መገናኛ ብዙኃን በስፍራው ሲደርሱ የአቢይን ጽህፈት ቤት ቅጥር ግቢ መዘጋቱንና መግለጫ አለመኖሩን በስፍራው ከነበሩ ከአዲስ አበባ ፖሊስ አባላት ማወቅ ተችሏል። በስፍራው የተገኘው የአሜሪካ ድምጽ ሬዲዮም ይህንኑ ያረጋገጠ ሲሆን ስለ ጉዳዩ ከአዲስ አበባ ፖሊስ ኮሚሽን ለማጣራት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ሀይድ አምጦነኝ ከአዲስ አበባ።